የዩናይት ስቴትስ የህዝብ ቆጠራ አሃዞች ወጥተዋል። የአሜሪካ የእድሜ ባለጠጋው ቁጥር ከሌላው ጋር ሲነጻጸር እየበዛ ነው ይላል አሜሪካና ህዝቧ በዛሬ ቅንብሩ ሲንደረደር፣ የህዝቡ ስብጥርም ከጊዜ ወደ ጊዜ እያደገ መጥቷል። ይህን ለውጥ ታዲያ ከቴክሳሷ ሂውስተን ከተማ ይበልጥ የሚያሳይ ስፍራ የለም። የአነስተኛ ቁጥር ያላቸው ማህበረሰብ አባላት ቁጥር በፍጥነት እያደገ ያለባት ሂውስተን አሜሪካ ውስጥ የህዝብ ስብጥር ለውጡ ምን አይነትና ምን ያህል እንደሆነ በማሳየት ልትወሰድ ትችላለች ይላለች ሬሞንድ ቴይለር። ከዚያው ባጠናቀረው ዘገባው ቆንጅታየ ለዛሬው አሜሪካና ህዝቧ ዝግጅቷ እንዲህ አቀናብረዋለች። በአንድ ወቅት በአብዛኛው የነጮችና የላቲን አሜሪካ ዝርያ ተወላጆች ከተማ ተብላ ትታወቅ የነበረችው ሂውስተን ዛሬ እነሆ አሜሪካ ውስጥ በብዝሀነት ስብጥሯ ወደር የሌላት የሚል ማዕረግ ተላብሳ ፈታ ብላ ትነሸነሻለች። በአንድ ወቅት የወግ አጥባቂ ቴክሳኖች ጠንካራ ይዞታ ስትባል የነበረችው ከተማ ብዙዎች ነዋሪዎች ታዲያ ይህን ማዕረጓን በኩራት ይገልጹታል። ኒኪ ቫስኬስ አንዷ ናቸው። እኔ ነጭ ነኝ ባለቤቴ ደግሞ ላቲኖ ነው፣ እና ድብልቅ ዘር የሆኑ ቆንጆ ቆንጆ ልጆች አሉን። እዚህ ይሄ ተቀባይነት ያለው ነው። ዳያን ዋተንም ሌላ የሂውስተን ነዋሪ ናቸው። ይሄ የሁሉ ሰው አገር ነው። ወደዚህ ብትመጡ ይሻላችኋል። ዲሞክራቱ የሂውስተን ከተማ ከንቲባ የአምናውን ምርጫ ተከትሎ ሂውስተንን መጤውንና ስደተኛውን ማህበረሰብ በደስታ ተቀባይ ከተማ ሲሉ አወጀውላታል። ትውልደ ቻይናው ቄስ ሊ ሀሲያ የሰባት ዓመት ልጅ ሳሉ ነው ከቤተሰባቸው ጋር ወደ ሂውስተን ሄደው መኖር የጀመሩት። በመልክዓ ምድራዊ ቦታዋ ያኔ የአሜሪካ ወጋ አጥባቂ የመጽሐፍ ቅዱስ መቀነት ባይብል ቤልት ተብለው በሚታወቁት በአርካንሳ፣ ሚሲሲፒ፣ ጆርጂያና ቴኔሲ ተከባ ያለችው ቴክሳስ በቅርብ ዓመታት መጤዎችን በደስታ ተቀባይ እየሆነች መምጣቷን አስተውያለሁ ይላሉ። የሌላ ሀገር ሰዎችንና ስደተኞችን መቀበል እንደሚገባ መጽሐፍ ቅዱስ ያስተምራል። ስለዚህ እንደሚመስለኝ ይሄ ለሂውስተን ነዋሪ የተለመደ ተፈጥሯዊ ባሕሪው ነው። አሁን ደግሞ ከማናቸውም የቴክሳስ ከተሞች ይበልጡን መጤ ተቀባይ ያደረገን ምናልባት የብዝሃነት ስብጥራችን ትልቅነት ይመስለኛል። በአዲሱ የዩናይትድ ስቴትስ የሕዝብ ቆጠራ መሰረት በመላ ሀገሪቱ ነጩ ማህበረሰብ እድሜው እየጨመረ ነው። የሂውስተኗ ሃሪስ ወረዳም ከዚህ የተለየች አይደለችም። ስቴፈን ክላይንበርግ የኪንደር የከተሞች ጥናት ተቋም ባልደረባ ናቸው። ስድሳ ሶስት አመት እድሜ ላይ ያሉ ነጮች ከዚህ ዕድሜ በኋላ መቼም ተጨማሪ ልጅ አይወልዱም። አንድ በእርግጠኝነት መታወቅ ያለበት ጉዳይ ከዚህ በኋላ በያዝነው ሀያ አንደኛው ምዕተ ዓመት ስንጓዝ፣ በሂውስተንም ይሁን በመላዋ ቴክሳስ ወይም በአጠቃላይ በአሜሪካ ከነጩ ይልቅ የአፍሪካውያን አሜሪካውያኑ፣ የእስያ ዝርያው፣ የላቲኖ ቁጥር ከፍ እያለ እንዳይሄድ የሚያደርግ አንድም ኃይል አይኖርም። ያን ምንም አያስቆመውም። ይህ የሥነ ሕዝብ ስብጥር ለውጥ ታዲያ እድሜያቸው ገፋ ላሉት በተለይም የትምህርት ደረጃቸው ዝቅ ያለና የሥራ ዕድል ለተመናመነባቸው ነጮች ከባድ እንደሚሆን የከተሞች ጥናት ባለሙያው ያምኑበታል። በሁሉም ማህበረሰብ ባለመካከለኛ ገቢውና በዝቅተኛው በአንድ ጊዜ እያደገ ነው። እንግዲህ በሀያኛው ክፍለ ዘመን ሂውስተን ከተማም ትሁን በአጠቃላይ አሜሪካ ስለሚኖራቸው ዘለቄታ ትልቁ ጥያቄ የሚሆነው የዝቅተኛ ገቢው መደብ ጉዳይ ነው። ይሁንና ከተለያዩ የማህበረሰብ ክፍሎች በሆኑ የሂውስተን ነዋሪ ወጣቶች ዘንድ ግን የከተማዋ የብዝሀነት ስብጥር ለየት ባለ አይን ነው የሚታየው። አብደላ ኩደራት የሂውስተን ነዋሪ ነው። እዚህ ሁሉን አይነት ሰው ማየት የተለመደ ነው። ነገር ግን አነስ ወዳሉትና የነዋሪው ስብጥርም ዝቅተኛ ወደሆነባቸው አለባበሳችንም ወዳልተለመደበት የቴክሳስ ከተሞች ብሄድ አድሎ ሊገጥመኝ ይችላል። ይሄ የላቲኖች ክልል ነው ተብሎ የታጠረ አካባቢ የለም። ምንጊዜም ቢሆን አብረን ይኖር ነው። ሰማንታ ግራዚያም የሂውስተን ነዋሪ ናቸው። በአዲሱ የሕዝብ ቆጠራ መሰረት የሂውስተኗ ሀሪስ ቀበሌ ከመላዋ ዩናይትድ ስቴትስ በአንድ ዓመት ጊዜ ውስጥ ብቻ የላቲን አሜሪካ ዝርያ ያላቸውና የጥቁሮች ብዛት ከሁሉም ይበልጥ ያደገባት ሆና ተገኝታለች።